በጎንደሩ የጥምቀት በዓል አከባበር ላይ ለምዕመናን መቀመጫ ተብሎ የተሰራ ርብራብ ተደርምሶ የአስራ ሁለት ሰው ሕይወት ጠፍቷል። እስካሁን በደረሰን ዘገባ መሠረት ከመቶ በላይ ሰው መቁሰሉ ተዘግበዋል። ጎንደርና ባህር ዳር ላይ የነበሩትን የአከባበር ስርዓቶች፣ የአደጋውንም ሁኔታ አስቴር ምስጋናው እንደሚከተሉ አጠናቅራለች። ዛሬ በጎንደር ከተማ በተከበረው የጥምቀት በዓል ላይ ለምዕመናን መቀመጫ ተብሎ የተዘጋጀ የእንጨት ርብራ በመደርመሱ የሰው ሕይወት ማለፉንና ከመቶ በላይ የሚሆኑ ሰዎች ቀላልና ከባድ ጉዳት እንደደረሰባቸው ቆየት ብሎ የወጡ መረጃዎች አመልክተዋል። በበዓሉ አከባበር ስነ ስርዓት ላይ የተገኙትና መድረክ የመምራት ኃላፊነታቸውን ሲወጡ የነበሩት መምህር አስካል ካሳው በጊዜው የተመለከቱትን በስልክ አካፍለውኛል። ላይ በብዛት የነበሩና ህዝቦች ነበሩ እና አሰራሩ የሚችለው ከሚችለው በላይ ተመጠን ስለነበረ ሰው በፍቅር የሚከታተለው የጉዳቱ መጠንስ ምን ያህል ነው? ምን ያህል ሰው ተጉዳት ደርሶበታል? ምን ያህል ሰው ሲወቱ አልፏል? ጉዳት የደረሰባቸውስ በስፍራው የነበሩት የዓይን እማኝም በወቅቱ የነበረውን ሁኔታ እንዲህ ገልጸውታል። እኔ መልአከ ፀሐይ ቆሞስ አባ ገብረሚካኤል ሰራው ያው ከሥራቸው ነበርኩኝ። ከወዲያውኑ እንደዚህ እንደ ቆጥ ነገር የተሰራ ነው። እናቱ አራርቀው ስለተከሉት የሰዎቹን ዞዝ መሸተባ አልቻለም ና and is that the that's what the politics are the and then that I በስፍራው ስለነበረው ሁኔታ ተጨማሪ መብራሪያ ለማግኘት ከጎንደር ከተማ ከንቲባ እና ከሆስፒታል መረጃዎችን ለማግኘት ያደረግኩት ሙከራ አልተሳካም። የጎንደር ከተማ አስተዳደር የሰደህንነት መምሪያ ኃላፊ ለአማራ ብዙሃን መገናኛ ድርጅት እንደገለጹት ከመቶ በላይ የሚሆኑ ሰዎች ከባድና ቀላል ጉዳት እንደደረሰባቸው ገልጸው፣ የሞቱ ሰዎችን ቁጥር ግን ከመግለጽ ተቆጥበዋል። የአደጋውን መንስኤ ለማጣራት ተጨማሪ ምርመራ እየተደረገ እንደሆነ ግን የጠቆሙት ነገር የለም። አሳዛኙ ሁኔታ ጥላው ቢያጠላበትም ዓመታዊ የጥምቀት በዓል በርካታ ሰዎች የተገኙበት ነው፣ ዛሬ በድምቀት የተከበረው። በኢትዮጵያ በከፍተኛ ድምቀት ከሚከበረው የአደባባይ በዓላት ውስጥ አንዱ ጥምቀት ነው። በዓሉ ሃይማኖታዊ ስርዓቱን በጠበቀ መልኩ ከመከበር ባለፈ የሕዝቦችን ተከባብሮና ተቻችሎ የመኖር እሴት ማሳያና መተግበሪያም ነው። የጥምቀት በዓል በተለይ ዘንድሮ እየተከበረ ያለው ከኢትዮጵያ አልፎ የዓለም ቅርስ ሆኖ በተመዘገበ በሳምንታት ውስጥ ነው። የጥምቀት በዓል በአማራ ክልል በተለያዩ ከተሞች ዛሬ በደማቅ ስነስርዓት ተከብሯል።

ለወትሮም ቢሆን የጥምቀት በዓል በድምቀት ከሚከበርባቸው የኢትዮጵያ ከተሞች ቀዳሚውን ስፍራ ትይዛለች። ጎንደር ድርጅት ዩኔስኮ በማይዳሰሱ ቅርሶች በዓለም ቅርስነት መመዝገቡ ደግሞ የዘንድሮውን በዓል የተለየ ድምቀት ሳይሰጠው አልቀረም። ትናንትና ዛሬ በጎንደር ከተማ የሆነው ይሄው ድምቀቱ የተንጸባረቀበት ነው። የአርባ አራቱ ታቦታት መገኛ በሆነችውና በጥንታዊቷና ታሪካዊቷ የጎንደር ከተማ ቁጥሩ ሁለት ሚሊዮን የሚጠጋ የሀገር ውስጥና የውጭ ሀገር ሰዎች በበዓሉ መገኘታቸውን የበዓሉ አዘጋጆች ተናግረዋል። በበዓሉ ላይ ለመታደም እድል ሲያገኙ የመጀመሪያቸው መሆኑን ያወሱት የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ጥምቀትን ለመሳሰሉ ቅርሶች ትኩረት ሊሰጥ ይገባል ብለዋል። ኢትዮጵያዊ እሴቶቻችንን የምንጠብቃቸው ካላቸው ምጣኔ ሀብታዊ ፋይዳ በመነሳት ብቻ ሳይሆን፣ ቅርሶቻችን የማንነታችን መገለጫዎች፣ በተለይም የሰላም የፍቅር፣ የመደጋገፍና የመረዳዳት መሰረቶች በመሆናቸው ጭምር ነው። እነዚህ ቅርሶቻችን ከየትም ይምጡ የትም ይሁኑ፣ የሁላችንም ኢትዮጵያውያን የጋራ ቅርሶቻችን ናቸው። ሁላችንም ባለቤቶች ነን። የአንድነታችን፣ የአብሮ መኖራችን፣ የሁሉ አቀፋ አቀፍነታችን የብዙሃነታችን መገለጫ ነው ብዬ አምናለሁ። ኢትዮጵያም ቅርሶቿ ሲመዘገቡ ዩኔስኮ የሚያውቃቸው በኢትዮጵያ ቅርሶች ነው። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ የጥምቀት በዓል በመላ ሀገራችን በእምነቱ ተከታዮች ዘንድ በድምቀት እንደሚከበር ይታወቃል። ሆኖም በጎንደር ያለው የአከባበር ስነ ስርዓት እጅግ የተለየ የደመቀ ስነ ስርዓት መሆኑን ለመጀመሪያ ጊዜ በቦታው በመገኘት ለመገንዘብ ችያለሁ። በጣም ያስደንቃል። በጣም ያኮራል። የኢትዮጵያ ሕዝብ በተለይም የጎንደር ሕዝብ ይህንን በዓል አክብሮ በማቆየት ላሳየውና ዩኔስኮ ድረስ እንዲደርስ ላደረገልን የራሱ አስተዋጽኦ ስላለው የተለየ ምስጋናዬን ለማቅረብ እወዳለሁ። በብዙ ቦታዎች ያሉ ቅርሶቻችንን ለትውልድ ያቆዩ ኢትዮጵያውያን በዚህ አጋጣሚ ለማመስገን እወዳለሁ። ከ ሰላሳ ዓመታት በኋላ ለመጀመሪያ ጊዜ በጎንደር ከተማ የሚከበረውን የጥምቀት በዓልን ለማክበር የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ መርቆሮስ በተወካያቸው አማካኝነት መልእክት አስተላልፈዋል። በምናከብረው በዓለ ጥምቀት የፈጣሪን ቸርነት በማዘከር መንፈሳዊ አንድነታችንን በማጠንከር በኢትዮጵያውያን መካከል ፍቅር፣ አንድነት፣ ፍትርት እንዲኖር ወገንን መበደል፣ ተቋማትን ማቃጠል እንዲቀር ከትዕግስቱ በኋላ በሚመጣ ፍርድ እንዳንጎዳ ከትግስቱ በመማርና በጸሎት ለፈጣሪ ለበመንገድ የቤተ ክርስቲያናችንን ታሪካዊ ልልና በሚመጥን ስነምግባርና ሃይማኖታዊ ስነ በዓለ ጥምቀትን ማክበር የሁላችን ኃላፊነት መሆኑን ማመንና መተግበር ተገቢ ነው። በበዓሉ ለመታደም ከተገኙት ከ ሰላሳ ሺህ በላይ የውጭ ሀገር ጎብኚዎች መካከል የኤርትራ ልዑካን ቡድን ይገኙበታል። በኢትዮጵያ የኤርትራ አምባሳደር ሰመረ ርዕሶም ከ ሃምሳ ዓመታት በኋላ በዓሉን መታደም መቻላቸውን ለክልሉ መገናኛ ብዙሀን በሰጡት አስተያየት ተናግረዋል። ወደኋላ አንድ ሃምሳ አመት ልመለስ። ልክ ሃምሳ አመቱ አሁን ያኔ ቀዳማዊ ኃይለ ሥላሴ ትምህርት ቤት ተብሎ የሚጠራው የጎንደር ሴኮንደሪ መምህር ሆኜ ለአንድ አመት የሰራሁበት በመሆኑ እና ይህንን ትዝታ እንደገና ተመልሼ ሳየው የነበረኝ ቅርበት እንደገና ቅርበት እንዲጨምርልኝ ስለሚያስችል ላይ በጣም ደስ አለኛ። የጥምቀት አክብሮት ግሩም፣ የባህል፣ የሃይማኖት የቆየውን ቅርስ እንደገና ምን ያህል ወደ ፊት እየገፋ መሆኑን ሊያሳየን ይችላል። ስለዚ ስለዚህ በሙሉ ትዝታ የሚያሳድር ሁኔታ ነበር። የጥላቻ ጊዜ ያስከተለው ክሳራ ተገምግሞ ከእንግዲህ ወዲያ ከፍቅር በቀር ሌላ የሚያወጣ መንገድ እንደሌለ በየበኩላችን የተረዳንበት ስለሆነ እኔ ወደፊት የሚታየኝ ተስፋ ነው። በበዓሉ የታደሙት ቀደም ብዬ ከጠቀስኳቸው የክብር እንግዶች በተጨማሪ ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው፣ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ፣ የባህልና ቱሪዝም ሚኒስቴር ዶክተር ሂሩት ካሳው፣ የጋሞ አባቶች የተገኙ ሲሆን የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ትላንት በተከበረው የከተራ በዓል ተሳት በዚያው ዕለት ማምሻውን ወደ አዲስ አበባ ተመልሰዋል። በተመሳሳይም በባህር ዳር ከተማ የጥምቀት በዓል በድምቀት ተከብሯል። የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ለምእመናኑ ተከታዩን መልእክት ነበር ያስተላለፉት ዛሬ የሰው ልጅ ልዩ ቋንቋ በመናገሩ መልኩ እንዳየሩ ጠባይ በመቀያየሩ ከብዙ ጎሳዎች፣ ከብዙ ነገዶች፣ ከብዙ ወላጆች፣ ከብዙ አባቶች፣ ከብዙ እናቶች የመጣ አስመስሎ ልዩነትን ፈጥሮ ልዩነትን ያወራ እንጂ መሰረቱ ግን የሰው ልጅ አንድ አባት፣ አንዲት እናት፣ አንድ አዳም፣ አንዲት ሔዋን ብቻ ናቸው። የመልካችን የቁመታችን መጥቆር መቅላት፣ ማጠር መርዘን የአየሩ ጠባይና የየአካባቢው የተፈጥሮ ሕግ ያመጣው እንጂ ከተለያየ ዘር የመጣን የተለያየ ዘር ያለን አይደለም። ዘር ቆጠራው ብዙ ከወረድን በኋላ ነው። ልዩነቱ ብዙ ከሄድን በኋላ ነው። እሱም የማይገባ ልዩ በአከባበሩ በአካባበሩ ስነስርዓት ላይ ካገኘኋቸው የሃይማኖት አባቶች አንዱ የሆኑት አባትም ስሜታቸውን እንዲህ አካፍለውኛል። ስሜ ሊቀ ሊቃውንት ስማኮነ መላክ እባላለሁ። የማገለግለው በባህር ዳር ሀገረ ስብከት የአራቱ ጉባኤያት መምህር ሆኜ ነው የማገለግለው። እንደ ባህር ዳር ግን ስንመለከተው ከሌላው ጊዜ ለየት የሚያደርጉ አንዳንድ ነገሮች ሁሉ ያሉበት በዓል ነው የነበረው እና ከትናንትናው ጀምሮ ልክ መጽሐፍ ቅዱስ በሚያዘው መሰረት አጅበን ወረድን ታቦታቶቻችንን ይህም ያው ታሪኩን እያስታወስን ስብከተ ዮሐንስን ልክ እንደዚያን ጊዜ ሁሉ ታሪኩን እያስታወስን በጣም ብዙ ሕዝብ ታቦቱን ይዞ ወርዶ አድሯል ማለት ነው። ዛሬ ማለዳም ያው በተለመደው መሰረት ጌታችን ኢየሱስ ክርስቶስ ሌሊት ላይ ኩለሌሊት ላይ ስለሆነ የተጠመቀው ሌሊቱ አስር ሰዓት ጀምሮ ጥምቀተ ባህሮቻችን ሲባረኩ ነው ያደሩት። ያው ቅዳሴው አልቆ ማለት ነው የቅዳሴው ሰዓት ከሌሊቱ ሰባት ሰዓት ጀምሮ አበቃ። አስር ሰዓት ላይ ጀምሮ ጥምቀቶቻችን ባህሮቻችን ባርከናል ማለት ነው። አባይ ማዶም ነበርኩ እዚህኛውም ላይ ነበርኩኝ። ሁሉም ላይ እንግዲህ የአባይ ማዶ ደግሞ በተለየ ሁኔታ ውሃው ዳርቻ ላይ ስለነበረ ታሪኩን እንደነበር እንደሆነ እንድናስታውስ የሚያደርግ ቦታ ነው የነበረው ማለት ነው እና በሀገራችን ያለውን ውሃ ፍጹም ዮርዳኖስን አድርገን የእኛ ዮርዳኖሳችን ዞሮ ዞሮ ኢየሱስ ክርስቶስ ነው። ዮርዳኖሳችን ክርስቶስ በዮርዳኖስ ተጠመቀ እያልን እሱን እያስታውስ በማለዳ ተጠምቀን መጥተናል ማለት ነው። አሁንም ያለ ነው ያው ታቦታቱን በመሸኘት ላይ ነው። ወደ አብያተ ክርስቲያናቱ በማስገባት ላይ ነው ያለነው። የአማራ ክልል ፖሊስ ኮሚሽን ማምሻውን በሰጠው መግለጫ ጎንደርን ጨምሮ በክልሉ በተለያዩ ከተሞች የተከበረው የጥምቀት በዓል በተለይ ከጸጥታ አንጻር በሰላም መጠናቀቁን አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ሰሞኑን በወጣው መግለጫ በተለይ በጎንደር ከተማ የሽብር ጥቃት ለመፈጸም የተዘጋጁ ሁለት የጥፋት ቡድኖችን ዓላማቸውን ሳያሳኩ በቁጥጥር ስር መዋሉን ማስታወቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው። ባህርዳር